ኢትዮጵያ ሊካሄድ የታቀደው ሀገራዊ ምክክር ከህወሀት ጋር ውይይት ለማድረግ ታስቦ የተዘጋጀ እንዳልሆነ የኢትዮጵያ መንግስት አስታወቀ። ሁሉን አካታች ሀገራዊ ውይይት የማድረጉ ሀሳብ ከረጅም ጊዜ በፊት የታቀደ እንጂ አንዳንድ አካላት እንደሚሉት መንግስት ከህወሀት ኃይሎች ጋር ለመደራደር ያቀረበው ሀሳብ አይደለም ሲል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታው አቶ ከበደ ደሲሳ ገልጸዋል። በሌላ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ህወት ለሰላም ሲል ኃይሎቹን ከአማራና ከአፋር ክልሎች እንዲወጡ አዟል ያሉት የህወት መሪ ዶክተር ደብረ ጽዮን ገብረ ሚካኤል በኢትዮጵያ ሁሉን አካታች ሀገራዊ ውይይት እንደሚያስፈልግም በደብዳቤያቸው ገልጸዋል። ይሁንና የውጭ ጉዳይ ሚኒስተር ዴታ አምባሳደር ሬድዋን ሁሴን ከቱርክ አናዶሉ የዜና ወኪል ጋር ባደረጉት ቃለ መጠይቅ ህወሓት በውይይቱ ሊሳተፍ የሚችልበት እድል የሚኖረው ነፍጥ ካወረደና የሚፈለጉ ወንጀለኞችን አሳልፎ ከሰጠ መሆኑ ጠቁመዋል። ኬኔዲ አባተ ዝርዝር አለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ዴሲሳ ዛሬ በሰጡት መግለጫ የሰሞኑ አጀንዳ በሆነው ሀገራዊ ውይይት ጉዳይ ላይ በዋናነት ትኩረት አድርገዋል። ሁሉን አካታች ሀገራዊ ውይይት የማድረጉ ሀሳብ በዋና ዋና ሀገራዊና የሀገረ መንግስት ግንባታን በሚያጠናክሩ ጉዳዮች ምክክር ለማድረግ ከረዥም ጊዜ በፊት የታቀደ መሆኑን ያስታወሱት ሚኒስትር ዴታው ውይይቱ ከህወሀት ጋር ለመደራደር ታስቦ ዝግጅት የሚደረግበት እንደሆነ የሚቀርቡ ሀሳቦች ሀሰት መሆናቸውን ገልጸዋል። yeah mm -hmm. የሀገራዊ ምክክር አንዳንድ ወገኖች የታሰበውን ወቅታዊ ሁኔታ ጋር በማያያዝ የታሰበውን ዘላቂ ሰላምን ለማረጋገጥ የሀገረ መንግስት ግንባታውን ለማጠናከር የታሰበውን ወደ ጎን በመተው ከአሸባሪ ቡድን ጋር ለድርድር የታሰበ አድርጎም ያቀርበዋሉ። ይሄ የተሳሳተ መረጃ መሆኑን እንድትገነዘቡ ነው። ይሄ የሀገራዊ ምክክር ሀሳቡም የቆየ ነው። ስራዎችም ከተጀመሩ ቆይተዋል። አወደ ወደ ዝግጅት ምዕራፍ የተሸጋገረ ተግባር እንጂ አሁን የመጣ ከጦርነቱ ጋር ተያይዞ ለድርድር የተሰራ ጉዳይ ሳይሆን ዋና ዋና ሀገራዊ ጉዳይ ላይ ሁሉም የመለከተው አካላት የሚመካከሩበት ሀገራዊ መግባባት እንዲፈጠሩ በማሰብ እየተደረገ ያለው እንቅስቃሴ መሆኑን ነው። በኢትዮጵያ ሊደረግ የታቀደውን ሀገራዊ ውይይት የሚመራ የሀገራዊ ምክክር አስተባባሪ ኮሚሽን እንዲቋቋም የቀረበው ረቂቅ በሚኒስትሮች ምክር ቤት መጽደቁንም አቶ ከበደ ደሲሳ ገልጸዋል። ውይይቶቹ በምን ዙሪያ እንደሚካሄዱና እነማን እንደሚሳተፉባቸው በሂደት እንደሚ ሚገለጽም፣ የተናገሩት አቶ ከበደ የኢትዮጵያ መንግስት ሁሌም ለሰላም በሮቹ ክፍት ቢሆኑም ሀገራዊ ውይይቱ ግን ከህወሀት ጋር በተያያዘ ካለው ወቅታዊ ጉዳይ የተለየ ነው ብለዋል። የሀገራዊ ምክክር አስተባባሪ ኮሚሽን እንዲቋቋም ረቂቅ አዋጅ ቀርቦ በሚኒስቴሮች ምክር ቤት ሰጥቶ ለፓርላማ ለመጸደቅ ዝግጅት ይገኛል። እነማን እንደሚሳተፉ በምን ሁኔታ በምን ጉዳይ ዙሪያ ምክክሮቹ እንደሚደረጉ በሂደት እየተገለጸ መመሪያዎች እየተዘጋጁለት በሚያስተባብረው ነጻና ገለልተኛ ተቋም ሁኔታዎች እየተወሰኑ ሚሄድ ነው የሚሆነው። በአጠቃላይ የኢትዮጵያ መንግስት ሁሌም ሲባል እንደነበረው ለሰላም በሩን ክፍት አድርጎ ነው ያለው። በሩ አልተዘጋም። ሆኖም ግን አሁን የታሰበው ሀገራዊ ምክክር ከጦርነቱ ጋር ተያይዞ ከተወሰነ ቡድን ግለሰብ ጋር ድርድር ለማድረግ እንዳያሉና መታወቅ አለበት ይህን ጉዳይ ተመለከተ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በትናንትና እለት በትዊተር ገጻቸው ላይ ባሰፈሩት አጭር ጽሁፍ አንዳንድ ሰዎች ሀገር አቀፍ ውይይትንና ድርድርን አደበላልቀውት ሲቸገሩ ይታያል ብለዋል። አክለውም ውይይቱ ከአመት በፊትም የነበረ መሆኑንና አሁን ግን ራሱን በቻለ ኮሚሽን ተጠናክሮ እንደሚቀጥል ገልጸው፣ ነገር ግን ውይይቱ ስለ ህወሓት ወይም ስለ ሸኔ አይደለም ብለዋል። የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ለተባበሩት መንግስታት ድርጅት ጽፈውታል በተባለ ደብዳቤ ላይ አገራዊ ምክክርን አስመልክቶ ባሰፈሩት ሀሳብ እኛ በኢትዮጵያ ፌዴራል ህገ መንግስት ላይ ተመስርቶ መብቶቻችን መከበራቸውን ማረጋገጥ እንጂ ራሳችንን የኢትዮጵያ መንግስት አመራር ላይ የማስቀመጥ ፍላጎት የለንም። ይህንን ግብ ማሳካት ደግሞ ኢትዮጵያ ውስጥ ያሉ ሁሉም የፖለቲካ ፓርቲዎችና ማህበረሰቦች የሚካተቱበት ወደፊት መጓዝ በሚቻልባቸው መንገዶች ላይ ስምምነት ወዳለበት ማዕቀፍ የሚወስድ ሁሉን አቀፍ ምክክርን ይጠይቃል በማለት ሁሉን አካታች አገራዊ ውይይት እንደሚያስፈልግ በደብዳቤያቸው ጠቁ ቆመዋል። ይሁን እንጂ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከቱርኩ አናዶሉ የዜና ወኪል ጋር ከሁለት ቀናት በፊት ባደረጉት ቃለ መጠይቅ ህወሀት በውይይቱ ስለ መሳተፍ አለመሳተፉ መግለጽ የእርሳቸው ኃላፊነት እንዳልሆነ ገልጸው፣ ነገር ግን ነፍጥ ካወረደና በወንጀል የሚፈለጉ ያሏቸውን አካላት አሳልፎ ከሰጠ ሊሳተፍ የሚችልበት ሰፊ እድል ስለ መኖሩ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ለመንግስታቱ ድርጅት ጽፈውታል በተባለው ደብዳቤ ላይ ህወሀት ለሰላም ቅድሚያ መገናኛ ለመስጠት ሲል ኃይሎቹን ከአማራና ከአፋር ክልሎች እንዲወጡ ማዘዙን ቢገልጹም፣ ይህን ውድቅ ያደረጉት የመንግስት የኮሚኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ደሲሳ የህወሀት ኃይሎች የወጡት ተሸንፈው እንደሆነና አሁንም መከላከያ ሰራዊቱ የሚወስደውን እርምጃ እንደሚቀጥል ተናግረዋል። ህወሀት ወደ አዲስ አበባ ገብቶ መንግስትን ከስልጣን ለማባረር ሂደቱን አጠናቀዋል ብሎ ሲዘግቡ የነበሩት ተመልሶ ስልታዊ ማፈግፈግ አድርጓል ብሎ በፍላጎቱ በራሱ ለሰላም ቅድሚያ ለመስጣት እንዳደረገ አስመስሎ እያቀረቡ ነው የሚገኙት። ይሄ የተለመደ ነገርና የሞታ ያለውን የህወሀት አሸባሪውን ቡድን ለማዳን እያደረጉት ያለው እንቅስቃሴና ሙከራ መሆኑን ነው። ከዚህ ውጭ ህወሀት አሁን ባለው ሁኔታ ሙሉ በሙሉ በሚቻል ደረጃ ከአማራና ከአፋር ክልል በመውጣት ላይ ነው የሚገኘው። ዳግም ለኢትዮጵያ አንድነት እና ለሉዓላዊነት ስጋት በማይሆንበት ደረጃ እስከሚደርስ ማንኛውም አስፈላጊ እርምጃ መከላከያ ኃይላችን እየወሰደ ነው። መመሩ የሚሄደው ሀያላን ያሏቸው ሀገራት በኢትዮጵያ ላይ የሚያሳድሩትን ፖለቲካዊ ጣልቃ ገብነት በተለያየ መልኩ ቀጥለዋል፣ ያሉት ሚኒስትር ዴታው አቶ ከበደ በኢትዮጵያ ጉዳይ ላይ በቅርቡ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት፣ እንዲሁም በጸጥታው ምክር ቤት የተካሄዱት ስብሰባዎችም አላማቸው ሰብአዊነትን ያነገበ ሳይሆን እየሞተ ያለ አሸባሪ ያሉትን ህወሀትን ማዳን መሆኑን ገልጸዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ስብሰባ የተላለፈውን ውሳኔ የኢትዮጵያ መንግስት እንደማይቀ እንደሚቀበለውም ነው የተናገሩት። ህወሀት በበኩሉ ውሳኔውን እንደሚቀበል መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።